የዲደብሊው ዜና አመሰግናለሁ ሸዋዬ። ጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆም። በጋምቤላ ክልል እየተባባሰ በሄደው ግጭት ስጋት እንደገባው ድንበር የለሽ የሐኪሞች ቡድን በእንግሊዝኛ ምጻሩ ኤምኤስኤፍ አስታወቀም። ታንዛኒያ ውስጥ በሚገኘው የክሊማንጃሮ ተራራ ላይ ሄሊኮፕተር ተከስክሶ የአምስት ሰዎች ህይወት አለፈ። ሶማሊያውያን ለአካባቢ ምርጫ መዲናዋ ሞቃዲሾ ውስጥ ድምፅ ሲሰጡ አሉ። ከዓመታት በኋላ የአካባቢ ምርጫ ባስተናገደችው ሞቃዲሾ በከፍተኛ የደህንነት ጥበቃ ውስጥ ማሳለፏ ተገልጿል። በህገ ወጥ የሰው ዝውውር በዓለም አቀፉ ፖሊስ ወይም ኢንተርፖል ለዓመታት ሲታደን የነበረው ኤርትራዊ ኪዳነ ዘካሪያስ ሀብተማርያም ኔዘርላንድስ መዲና አምስተርዳም ውስጥ ፍርድ ቤት ሊቀርብ ነው። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ተኛ በተለይ የዩክሬንና ጋዛ ጦርነቶችን ትርጉም አልባ ሲሉ አወገዙም። የጀርመኑ ፕሬዚዳንት ፍራንክ ቫልተር ሽታይን ማየር በበኩላቸው ባስተላለፉት የገና መልእክት ከሚፈለገው ግብ ለመድረስ ለሌሎች እድል መስጠትና ትብብር መፍጠር እንደሚያስፈልግ ተናግረዋል። እስራኤል ሊባኖስ ከሶሪያ ከምትዋሰንበት ድንበር አቅራቢያ በፈጸመችው የአየር ጥቃት በትንሹ ሁለት ሰዎች ተገደሉ። ቱርክ ደግሞ በአውሮፓውያኑ የገናና አዲስ ዓመት ክብረ በዓላት ላይ ሊፈጸም የነበረ የሽብር ጥቃት ማክሸፏን አስታውቃለች። ዜናውን በዝርዝር በጋምቤላ ክልል በሄደው እየተባባሰ በሄደው ግጭት ስጋት እንደገባው ድንበር የለሽ የሐኪሞች ቡድን በእንግሊዝኛ ምህፃሩ ኤምኤስኤፍ አስታወቀም። የሐኪሞች ቡድኑ ትናንት ረቡ በይፋው የማህበራዊ መገናኛ አውታሩ ባወጣው መግለጫ በጋምቤላ እየተባባሰ የሄደው ግጭት ለበርካታ ሰዎች እልፈትና መቁሰል ምክንያት እየሆነ ነው። ትናንት ረቡ ብቻ በጥይት ተመተው የቆሰሉ አንድ መቶ ሰዎችን ተቀብለናል ያለው የሐኪሞቹ ቡድን በቀጣዮቹ ቀናት በተመሳሳይ በርካታ ሰዎች ሊመጡ ይችላሉ ሲል ስጋቱን ገልጿል። የሐኪሞች ቡድኑ በመግለጫው ከሳምንት በፊት ግጭቱ በተቀሰቀሰበት ወቅት የጅምላ ጥቃት ሊሆን በሚችል መልክ አምሳ ያህል በጥይት የተመቱ ሰዎች ቆስለው ወደ ኩሌ መጠለያ ጣቢያ መጥተዋል ሲል በማህበራዊ መገናኛ ገጹ ገልጿል። ከእነዚህ ውስጥ 19 ሰዎች በጽኑ የተጎዱ መሆናቸውንም አመልክቷል። ሳምንት ባስቆጠረው ግጭትም 150 ያህል ከጦር መሳሪያ ጋር በተያያዘ ጉዳት የደረሰባቸውን ሰዎች ለህክምና ተቀብያ ያለው ያለው የሐኪሞች ቡድን ግጭቱ በመደበኛው የህክምና ተግባሩ ላይ ብርቱ ተጽዕኖ ማሳደሩን ጠቅሷል። በግጭቱ ምክንያት የተጎዱና ከፍተኛ ህክምና የሚያስፈልጋቸው ሰዎች እርዳታ እንዳያገኙ በተፋላሚዎች እቀባ እንደተጣለበትም ነው የህክምና ቡድኑ መግለጫ ያመለከተው። በዚህም የሲቪሊያውያን ደህንነት ብርቱ ስጋት ማሳደሩን በመጥቀስ ተፋላሚዎች በአስቸኳይ ለህክምና አገልግሎት መስጫዎች፣ ለቁስለኞችና ለህክምና ባለሙያዎች ክብር ሰጥተው መተላለፍ ይችሉ ዘንድ ሁኔታዎችን እንዲያመቻቹ ጥሪ አቅርቧል። ጋምቤላ ከተማን ጨምሮ የጸጥታ ችግር በሚስተዋልባቸው የክልሉ አካባቢዎች ከትናንት ረቡዕ ምሽት ሁለት ሰዓት ጀምሮ የሰዓት እላፊ ገደብ መጣሉ ተገልጿል። ታንዛኒያ ውስጥ በሚገኘው የኪሊማንጃሮ ተራራ ላይ ሄሊኮፕተር ተከስክሶ የአምስት ሰዎች ህይወት አለፈ። የታንዛኒያ ባለስልጣናት ዛሬ እንዳሉት በሄሊኮፕተር አደጋው ከሞቱት መካከል ሁለት ሀገር ጎብኚ የቼክ ዜጎች ይገኙበታል። አደጋው ትናንት ረቡዕ በተራራው ላይ መድረሱን ያመለከቱት ባለስልጣናት የአደጋው ምክንያት ግን ገና አለመለየቱን ነው የገለጹት። ባለፈው የሰኔ ወር የአውሮፓ ህብረት በሀገሪቱ ይደርሳል ባሉት አደጋዎች ሁሉንም የታንዛኒያ የአየር መጓጓዣ አገልግሎት አቅራቢዎች ለአደጋ ተጋላጭ ዝርዝር ውስጥ አስገብተው ነበር። የጎርጎርሳውያኑ 2022 ታንዛኒያ ውስጥ በተመሳሳይ በቪክቶሪያ ሃይላክ ተከስክሶ ለ19 ሰዎች ህልፈት ምክንያት የሆነ የአውሮፕላን አደጋ መከሰቱ ይታወሳል። ሶማሊያውያን ለአካባቢ ምርጫ መዲናዋ ሞቃዲሾ ውስጥ ድምፅ ሲሰጡ አሉም ከአመታት በኋላ የአካባቢ ምርጫ ባስተናገደችው ሞቃዲሾ በከፍተኛ የደህንነት ጥበቃ ውስጥ ማሳለፏ ተገልጿል። ዛሬ ከማለዳ የተጀመረው የድምፅ አሰጣት ስነሥርዓት ረዣዥም ሰልፎች እንደነበሩበት የተመለከተው የፈረንሳይ ዜና አገልግሎት ዘጋቢ መራጮች ድምፅ ለመስጠት ትዕግስት አጥተው ሲቁነጠነጡ ተመልክቻለሁ ብሏል። አስተያየታቸውን ለዜና ወኪሉ የሰጡ ሶማሊያውያን ከረዥም ጊዜ በኋላ በከተማዋ የአካባቢ ተወካዮችን ለመምረጥ በመብቃታቸው መደሰታቸውን ገልጸዋል። የምርጫው መደረግ የተማከለ አስተዳደራዊ ስርዓት ሊመሰርቱ ነው ተብሎ ለሚጠለጠሉት ፕሬዚዳንት ሐሰን ሼክ መሐመድ የሚፈተኑበት ሳይሆን እንዳልቀረም ነው ዘገባው ያመለከተው። ከፍተኛ የደህንነት ስጋት ባላት ሞቃዲሾ ምርጫውን የተሳካ ለማድረግ ከአስር ሺህ በላይ የጸጥታ ኃይሎች መሰማራታቸውም ተመልክቷል። በሕገ ወጥ የሰዎች ዝውውር በዓለም አቀፉ ፖሊስ ወይም ኢንተርፖል ለዓመታት ሲታደር የነበረው ኤርትራዊው ኪዳነ ዘካሪያስ ሀብተ ማርያም ኔዘርላንድስ መዲና አምስተርዳም ውስጥ ፍርድ ቤት ሊቀርብ ነው። ኪዳነ በተጠረጠረበት የሕገ ወጥ የሰዎች ዝውውርን ጨምሮ ለበርካታ ወንጀሎች ከሁለት ዓመት በፊት ነበር የተባበሩት አረብ ኤሚሬቶች በመራቸው ዓለም አቀፍ አሳዳጅ ቡድን ሱዳን ውስጥ በቁጥጥር ስር የዋለው። የኔዘርላንድስ አቃቤ ሕግ ዛሬ ባወጣው መግለጫ እንዳለው ግለሰቡ በኔዘርላንድ ወታደራዊ አውሮፕላን ወደ አምስተርዳም ተወስዷል። ኪዳነ ከተጠረጠረበት ህገወጥ የሰዎች ዝውውር በተጨማሪ ሰዎችን አግቶ መያዝ፣ ወሲባዊና አካላዊ ጥቃት መፈጸም እንዲሁም ከሌሎች ወንጀለኛ ድርጅቶች ጋር በማበር መጠርጠሩን የሀገሪቱ አቃቢ ሕግ አመልክቷል። ግለሰቡ በተጠረጠረባቸው በእነዚሁ የወንጀል ክሶች በቁጥጥር ስር ከዋለ በኋላ በጎርጎሬዎስ 2021 አዲስ አበባ ውስጥ ከሚገኝ እስር ቤት ማምለጡ ይታወሳል። ከዚያ ጊዜ ጀምሮ ብርቱ ዓለም አቀፍ ክትትል ሲደረግበት ቆይቷል። በከፍተኛ ጥበቃ ምስተርዳም የደረሰው ተጠርጣሪው የፊታችን ቅዳሜ ፍርድ ቤት እንደሚቀርብ ይጠበቃል። ከኪዳኔ ጋር አብሯል የተባለው ሌላው ኤርትራዊ ተወልደ ጎይቶም ባለፈው ወር የኔዘርላንድስ ፍርድ ቤት ቀርቦ የ20 ዓመት እስራት ተበይኖበታል። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ተኛ በተለይ የዩክሬንና የጋዛ ጦርነቶችን ትርጉም አልባ ሲሉ አወገዙም። ርዕሰ ሊቃነ ጳጳሳቱ ዛሬ በመላው ዓለም የጎርጎርሳውያኑን የገና በዓል ምክንያት በማድረግ በቫቲካን አደባባይ ባስተላለፉት መልእክት ጦርነቶቹ ያስከተሉትን ግልጽ ጠባሳ አውስተው በዩክሬንና ጋዛ ሰላም እንዲሰፍን ያላቸውን ተስፋ ገልጸዋል። ባለፈው ዓመት በግንቦት ወር የቀድሞ የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስን ህልፈት ተከትሎ ተመርጠው የጴጥሮ የአቡነ ጴጥሮስን መንበር የተረከቡት ሊዮ 14ኛ በዚሁ ንግግራቸው በተለይ ጋዛን አስበዋል። እንደምን ለሳምንታት ለዝናብና ብርድ ተጋልጠው ያሉትን በጋዛ ያሉትን ሰዎች ማሰብ ይሳነናል ሲሉ በወደመችው ጋዛ ውስጥ ያሉ ፍልስጤማውያን ያሉበትን ተጨባጭ ሁኔታ ለተቀረው ዓለም ገልጠዋል። በአስከፊ ጦርነት በወደመው ምድር የሚገኙ ፊልስጤማውያን በተለይ የክረምቱን መግባት ተከትሎ በተከታታይ በሚጥለው ዝናብ ምክንያት ለአስከፊ ሁኔታ መጋለጣቸውን መረጃዎች ያመለክታሉ። የተባበሩት መንግስታት ድርጅት መረጃ እንደሚያመለክተው ጋዛ ውስጥ በአሁኑ ወቅት 1.3 ሚሊዮን የሚገመቱ ነዋሪዎች የመጠለያ ድጋፍ ይሻሉ። ይህ በእንዲህ እንዳለ ኢየሱስ ክርስቶስ በተወለደባት የቤተልሔም ከተማ ክርስቲያኖች ከሁለት ዓመታት በኋላ ለመጀመሪያ ጊዜ የገና በዓልን በአደባባይ አክብረዋል። ይህ በእንዲህ እንዳለ የጀርመኑ ፕሬዚዳንት ፍራንክ ቫልተር ሽታይን ማየር ዓለም በጨለማ በምትመሰልበት በዚህ ወቅት በብርሃን ብልጭታዎች የመስሏቸው የማህበረሰብ አንድነት አስፈላጊነት ላይ አጽንኦት ሰጥተዋል። ፕሬዚዳንቱ የአውሮጳውያኑን የገና በዓል ምክንያት በማድረግ ባስተላለፉት መልእክት ከሚፈለገው ግብ ለመድረስ ለሌሎች እድል መስጠትና ትብብር መፍጠር ውጤት ያስገኛል ብሎ እንደሚያምኑ ተናግረዋል። እኛ ራሳችን ሁልጊዜ ትክክል ነው ብለን ያሰብነውን ብቻ ከመድገም ይልቅ ሌሎች እንዲናገሩ እድል መፍጠር አለብን። እኛ ስንናገር በጥሞና እንዲያዳምጡ እስከፈቀድንና በምንፈልጋቸው ግቦችና መመሪያዎች ላይ እያሳተፍናቸው ከተባበርን ብዙ ልናተርፍ እንደምንችል አምናለሁ። ትክክለኛ ጥያቄዎችን በመጠየቅ ግልጽ በመሆን፣ በውይይት እንዲሳተፉና የጋራ እርምጃ በመውሰድ ከስሜት የጸዳ አቅጣጫ በመፈለግ ከፊታችን ያለውን መንገድ ብሩህና ዓላማ እንዲኖረን ያደርጋል። ፕሬዝዳንቱ በተለይ አውሮፓውያን በአንድነት እሴታቸውን አስጠብቀው አንድነታቸውን የበለጠ በሚያጠናክሩበት ሁኔታ ላይ ባስተላለፉት መልእክታቸው የጋራ የጥንካሬ መገለጫችን ያሏቸውን እሴቶች ለማስጠበቅ መወሰድ አለበት ያሉትን እርምጃ ጠቅሰዋል። ጋብ በተደጋጋሚ የተስፋ ምልክቶችና ብሩህ ጊዜያት ከፊት ለፊት አሉ። ይህ ደግሞ እኛ አውሮጳውያን ስለ ጥንካሬያችንና እሴቶቻችን አንድ ላይ እንድንገነዘብና ተገቢውን እርምጃ እንድንወስድ ይጠይቃል። ባለፉት መቶ ዘመናት እኛ ምን ያህል አስፈላጊ በእርግጥም አስፈላጊ ነፃነት፣ ሰብአዊ ክብር፣ ፍትሐዊ ሰላምና ዴሞክራሲያዊ ራስን በራስ መወሰን ምን ያህል አስፈላጊ እንደሆኑ ተምረናል። ፕሬዚዳንቱ በዚሁ የገና በዓል ንግግራቸው በሩሲያ ወረራ የገጠማቸው ሥቃይ ወደ አምስተኛ ዓመት እየተቃረበ ላለው ዩክሬናውያን ያላቸውን አጋርነት ገልጠዋል። ይህ ዶይቼ ቬለ ነው። እስራኤል ሊባኖስ ከሱሪያ ከምትዋሰንበት ድንበር አቅራቢያ በፈጸመችው የአየር ጥቃት በትንሹ ሁለት ሰዎች ተገደሉ። የእስራኤል ጥቃት ሄዝቦላ ትጥቅ እንዲፈታ የተቀመጠለት ቀነ ገደብ እየተገባደደ በመጣበት ወቅት መፈጸሙን ሊባኖስ አስታውቃለች። የዛሬው የእስራኤል የአየር ጥቃት ሐውሽ ከተማ አቅራቢያ ይጓዝ በነበረ ተሽከርካሪ ላይ ተፈጸመ ነው ተብሏል። በጥቃቱም ተሽከርካሪ ውስጥ የነበሩ ሁለት ሰዎች መገደላቸውን የሊባኖስ የጤና ሚኒስቴር አስታውቋል። በእስራኤልና በሊባኖስ ታጣቂ ቡድን ሄዝቦላ መካከል ለአንድ ዓመት ከዘለቀ ጦርነት በኋላ በጎርጎርሳውያኑ 2024 የተኩስ አቁም ስምምነት ተፈጽሞ ነበር። ነገር ግን ከዚያ ጊዜ አንስቶ እስራኤል ስልታዊ ነው የምትላቸው ጥቃቶች በሊባኖስ ደቡባዊ አካባቢዎች አጠናክራ መቀጠሏን የፈረንሳይ ዜና አገልግሎት ዘግቧል። በመጨረሻም ቱርክ በአውሮጳውያኑ የገናና አዲስ ዓመት ክብረ በዓላት ላይ ሊፈጸም የነበረ የሽብር ጥቃት ማክሸፏን አስታወቀች። ጥቃቱን ለማድረስ አሲራዋል ያለቻቸውን ከአንድ መቶ በላይ ራሱን እስላማዊ መንግስት ወይም አይ ኤስ ብሎ የሚጠራ የሽብር ቡድን አባላት በቁጥጥር ስር ማዋሏን ቱርክ ገልጻለች። ተጠርጣሪው የሽብር ቡድኑ አባላት በቁጥጥር ስር የዋሉት በቱርክ ዋነኛዋ የንግድና የኢኮኖሚ ማዕከል በሆነችው የኢስታንቡል ከተማ በተደረገ መጠነ ሰፊ የፍተሻ ዘመቻ መሆኑን የሀገሪቱ አቃቢያን ሕግ ዛሬ አስታውቀዋል። በዚሁ መጠነ ሰፊ የጸረ ሽብር ዘመቻ ከ110 በላይ ተጠርጣሪዎች ወዲያው በቁጥጥር ስር ሲውሉ ከ25 በላይ የሚሆኑትን ለመያዝ ደግሞ አሰሳው ተጠናክሮ መቀጠሉ ተዘግቧል። ይህ ዶች ቨል ነው። አድማጮች፣ ዜናውን ለማብቃት ርዕሶቹን አንድ አፍታል አስታውሳችሁ በጋምቤላ ክልል እየተባባሰ በሄደው ግጭት ስጋት እንደገባው ድንበር የለሽ የሐኪሞች ቡድን ወይም በእንግሊዝኛ ምህጻሩ ኤምኤስኤፍ አስታወቀ። ታንዛኒያ ውስጥ በሚገኘው የኪሊማንጃሮ ተራራ ላይ ሄሊኮፕተር ተከስክሶ የአምስት ሰዎች ሕይወት አለፈ። ሶማሊያውያን ለአካባቢ ምርጫ መዲናዋ ሞቃዲሾ ውስጥ ድምፅ ሲሰጡ አሉ። በሕገ ወጥ የሰዎች ዝውውር በዓለም አቀፉ ፖሊስ ወይም ኢንተርፖል ለአመታት ሲታደን የነበረው የኤርትራዊ ኪዳነ ዘካሪያ ሳብተማርያም ኔዘርላንድስ መዲና አምስተርዳም ውስጥ ፍርድ ቤት ሊቀርብ ነው። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ተኛ በተለይ የዩክሬንና ጋዛ ጦርነቶችን ትርጉም አልባ ሲሉ አወገዙ። የጀርመኑ ፕሬዚዳንት ፍራንክ ቫልተር ሽታይን ማየር በበኩላቸው ባስተላለፉት የገና መልእክት ከሚፈለገው ግብ ለመድረስ ለሌሎች ዕድል መስጠትና ትብብር መፍጠር ያስፈልጋል ብለዋል። እስራኤል ሊባኖስ ከሶሪያ ከምትዋሰንበት ድንበር አቅራቢያ በፈጸመችው የአየር ጥቃት በትንሹ ሁለት ሰዎች ተገደሉም። ቱርክ ደግሞ በአውሮፓውያኑ የገና አዲስ ዓመት ክብረ በዓላት ላይ ሊፈጸም የነበረ የሽብር ጥቃት አክሽፍ ያለው ብላለች። ዜናው በዚሁ አበቃ። ጤና ይስጥልኝ።